የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምረዋል። ጽዮን ግርማ ነኝ። ከመስታወት አራጋው ጋር አብረናችሁ እንቆያለን። ሰላም፣ እንደምናመሻችሁ። ለዛሬ ምሽት የመራረጥናቸውን ዝግጅቶች ይዘን አብረናችሁ እናመሻለን። የጅጅጋ ዩኒቨርሲቲ ተማሪዎች ማህበረሰባችንን ለማቀራረብ በተጀመረው ለውጥ አዎንታዊ ሚና እንዲጫወቱ እንፈልጋለን ሲሉ የክልሉ ፕሬዝዳንት ጥሪ አቅርበዋል። ይህን ቅጥር ግቢ ስትለቁ አስቀድሞ የነበራችሁን አመለካከትና ዝንባሌ ይዛችሁ የምትወጡ ከሆነ ተምራችኋል ለማለት በጣም ያዳግታል። በኢትዮጵያ የአሜሪካ አምባሳደር ማይክል ሬነር አስተያየትን ጨምሮ የያዘ ዘገባ አለን። ለእናቴ ዘኑላት ዜና ያዘን ይበቃታል ምናም ብሎ ጽፎ በዩኒቨርሲቲ ጠፍቷል ሲሉም እኒ፣ በጣም ከቁጥጥር ውጭ ነበር። አሁን ለመናገርም እንደገና ሳስታውሰው ራሱን ላይ ይመጣል። በአደንዛዥጽ ጉዳይ ተሞክሯቸውን የሚያካፍሉን እናትና ልጅ በጋቢና አሳፍረናል። የዕለቱ የሙዚቃ ዝግጅትም አለን። ቤቲጂን ይዘናታል። ሁሉንም ከዝግጅቶቻችን ታገኙታላችሁ። ጋቢና ቪኦኤ፣ አብራችሁን ከአድማስ ተሻገሩ። ጋቢና ቪኦኤ ስ ፕሮስ ወደ ቀዳሚው ዘገባችን እናልፋለን። ቀዳሚ የጅጅጋ ዩኒቨርሲቲ ተማሪዎች ማህበረሰባችንን ለማቀራረብ በተጀመረው ለውጥ አዎንታዊ ሚና ሊጫወቱ ይገባል ሲሉ የሶማሌ ክልል ፕሬዚዳንት ጥሪ ያቀረቡ፣ የዘውጌነት አስተሳሰብ ኋላቀር ነው ብለውታል። ዩናይትድ ስቴትስ በአዲሱ የኢትዮጵያ አንድነት ራዕይና ለውጥ በእጅጉ እንደተነቃቃች ደግሞ አምባሳደር ማይክል ሬነር አስታውቀዋል። የጂጅጋ ዩኒቨርሲቲ ተማሪዎች አገራቸው ከመቼውም ጊዜ በላይ ዛሬ እንደምትፈልጋቸውም አሳስበዋል። መለስካቸው አመሃ ዝርዝሩን ይዟል። በኢትዮጵያ የዩናይትድ ስቴትስ አምባሳደር ማይክል ሬይነር እና የሶማሌ ክልል ፕሬዚዳንት አቶ ሙስጠፋ መሐመድ በጅግጅጋ ዩኒቨርሲቲ ተገኝተው ለማህበረሰቡ ያደረጉት ንግግር ሰሞኑን በሀገሪቱ አንዳንድ ዩኒቨርሲቲዎች የሚታየውን የሰላም መደፍረስና የአንዳንድ አሳዛኝ ሁኔታዎችንም መሠረት ያደረገ እንደሆነ ሁለቱም ተናጋሪዎች አመልክተዋል። ወደ መድረኩ መጀመሪያ የተጋበዙት ፕሬዚዳንት ሙስጠፋ መሐመድም ይህንን በግልጽ ካስቀመጡ በኋላ ከዚህ ቅጽር ግቢ የምንጠብቀው የመጨረሻው ነገር ራሳችሁን በዘውግ ተከፋፍላችሁ ማየትን ነው። ለመላው የአካባቢያችሁ ማህበረሰብ አርያና መነቃቃት የምትሰጡ መሆን ይኖርባችኋል ካሉ በኋላ ይህንን የማነሳው ላለፉት ሁለት አስርት ዓመታት በአገሪቱ የተሰበከው የማንነት ፖለቲካ ውጤት የሆነውና ሰሞኑን በአንዳንድ ዩኒቨርሲቲዎች የተከሰቱትን ችግሮች ከተመን በማስገባት ነው። ቀጥለውም ተማሪዎቹ ከዚህ የተለየ መንገድ እንዲይዙ ጥሪ አቀረቡ። እንደሚመስለኝ ኢትዮጵያ ከዚህ ሁኔታ በሽግግር ላይ ትገኛለች። ይህ ሽግግር ግን ማዕበልና ወጀብ የበዛበት ይሆናል። እንደ ወጣትና እንደ ተማሪ በዚህ ሽግግር ድርሻ ወይም ሚና ይኖራችኋል። ያም የተለያዩ ማህበረሰቦችን ወደ አንድነት ማምጣት፣ ድልድዮችን መገንባት እንጂ የራሳችሁን በነገድና በሃይማኖት የመለያየት ሚና አይደለም መጫወት ያለባችሁ። አቶ ሙስጠፋ የዩኒቨርሲቲ ትምህርት ማለትም ምን እንደሆነ አስረድተዋል። የዩኒቨርሲቲ ተማሪ ማለት በአንድ ወይንም በሌላ የሙያ መስክ ሰልጥኖ እና የምስክር ወረቀት ይዞ መውጣት ብቻ አይደለም። በከፍተኛ ትምህርት ተቋም በዩኒቨርሲቲ ደረጃ ተምሮ መውጣት ሌላ ነው ይላሉ ፕሬዚዳንቱ። ይህን ቅጥር ግቢ ስትለቁ አስቀድሞ የነበራችሁን አመለካከትና ዝንባሌ ይዛችሁ የምትወጡ ከሆነ ተምራችኋል ለማለት በጣም ያዳግታል። የተሻላችሁ ዜጎች ሆናችኋል ለማለትም ያስቸግራል። ይህን ልትገነዘቡ ይገባል ብዬ አምናለሁ። በተጨማሪም አብዛኞቹ ልትይዟቸው የሚገቡ እሴቶች ከትምህርት ክፍላችሁ የሚገኙ አይደሉም። ከትምህርት ክፍሎች ውጭ ከሚገኙ መስተጋበሮችና የምትቀበሏቸውና የምታካፍሏቸው ዝንባሌዎችና አስተያየቶች ናቸው። አምባሳደር ማይክል ራይነር በበኩላቸው ያተከሩት ወጣቱ ከታሪክ ምን መማር እንዳለበትና የኢትዮጵያ ወጣቶችም ታሪክን ወደ ኋላ ተመልሶ ማረምና ማቃናት እንደማይቻል እንዲያስተውሉ የሚያስገነዝብ ነው። ወጣቱ የወደፊቱን የኢትዮጵያን ታሪክን ለመስራት ኃላፊነትም መብትም እንዳለው አመልክተዋል። በተለይም በአዲሶቹ ኢትዮጵያ መሪዎች የተለየ አሰራርና ሀገሪቱ አዲስ ዕድል ተከፍቶላታል ብለዋል። አዲሱን አቅጣጫ ግን ያመላከቱት ከማንም ይልቅ የኢትዮጵያ ወጣቶች እንደሆኑ ግልጽ አድርገዋል። በብዙ መንገድ ኢትዮጵያ ከታሪኳ አዙሪት እንድትላቀቅ ያገዛችኋት እናንተ ወጣቶች ናችሁ። እኛን ሁላችንንም ኢትዮጵያ አዲስ አቅጣጫ ልትይዝ እንደምትችል ያሳያችሁን እናንተ ናችሁ። አሁን ደግሞ ኢትዮጵያ ከመቼውም ይልቅ ትፈልጋችኋለች። የለውጡን ሂደት በማገዝ ሁሉም ኢትዮጵያውያን ሊካተቱበት፣ ሁሉም ኢትዮጵያውያን እውነተኛ ዲሞክራሲን ለመገንባት በነጻነት የሚሳተፉባቸው ሂደቶች እንዲፈጠሩ፣ የኢትዮጵያ ብዝሃነትና አንድነት እንዲከበር ኢትዮጵያውያን ለጋራ ዓላማ በአንድነት የሚሰሩበት ሁሉም ለብልጽግና ለስኬታማነት የራሳቸውን መንገድ የሚቀይሱበት እድል እንዲኖራቸው ኢትዮጵያ ዛሬ በተለየ ሁኔታ ትፈልጋቸዋለች። አምባሳደሩ ባደረጉት ንግግርም አገራቸው በኢትዮጵያ ውስጥ የተፈጠረውን አዲስ ሁኔታ በተመለከተ መንግሥታቸው ያለውን አቋም በግልጽ ያስቀመጡ ይመስላል። ዩናይትድ ስቴትስ በአዲሱ የኢትዮጵያ አንድነት ራእይና ለውጥ በእጅጉ ተነቃቅታለች። የዩናይትድ ስቴትስ ባላት ሁሉ ይህንን ለውጥ ለመደገፍ እንደምትፈልግም ገልጸዋል። አምባሳደር ማይክል ሬነር መጪው ጊዜ በአዳራሹ የተሰበሰቡት ወጣቶችና በመላ ሀገሪቱ የሚገኙ መሰሎቻቸው መሆኑንም ገልጸዋል። በጎም ሆነ ክፉ የኢትዮጵያ ታሪክ ተሰርቷል። ኢትዮጵያ የወደፊት ዕድል ግን ገና ነው። ይህንን የወደፊት ታሪክ መስራት ደግሞ የእናንተ ፋንታ ነው። በእኛ በኩል ዩናይትድ ስቴትስ ቁርጠኛ አጋራች ሆና ትቀጥላለች። ግባችሁን ለመምታት የሚያስችል አቅም ለመገንባት እናግዝ ዘንድ እውቀት እንድንገበይ አብራችሁን ስሩ። የአገራችሁንና የእናንተን መጻኤ ድል እንዲሳካ እንደምናደርግም ጭምር ለማገዝ የምንችለውን ሁሉ እናደርጋለን። ምክንያቱም ፍላጎታችን የተመሠረተው በጠንካራ ደስተኛና የተሳካላቸው ኢትዮጵያውያንና ኢትዮጵያ ላይ በመሆኑ እናም መጻኤው እድላችሁ ከእጃችሁ መሆኑን አስታውሱ። አመሰግናለሁ። በመጨረሻም በአዳራሹ ከተገኙ የዩኒቨርሲቲው ማህበረሰብ አባላት በተለይም ከተማሪዎች የተለያዩ ጥያቄዎች ለአምባሳደር ራይነርት ቀርቦላቸው መልስ ሰጥተዋል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ የተከታተላችሁ የምትገኙት ጋቢና ቪኤን ነው። ወደሚቀጥለው ዘገባችን እናልፋለን። አደንዛዥ ጽን ጨምሮ የተለያዩ ሱስ ውስጥ የገቡ ወጣቶች ትኩረት ከተሰጣቸውና ተገቢው ክትትል ከተደረገላቸው ማገገም እንደሚችሉ የቀደመ ተመክሮ ያላቸው አንድ የሕክምና ባለሙያ ገለጹ። በነርስነት ሙያ ለ36 ዓመታት ማገልገላቸውን የተናገሩት ሲስተር ይርገዱ ሀብቱ ለ10 ዓመት ያህል በሱስ ተጠምዶ የነበረ ልጃቸውን ሕይወት መታደግ እንደቻሉ ተናግረዋል የ27 ዓመቱ ልጃቸው እስራኤል ሰለሞን ከሱሶቹ ወጥቶ የዩኒቨርሲቲ ትምህርቱን ከጀመረ አራት ዓመት እንደሆነም ገልጸዋል። ልክ እንደኔ መሆን ይቻላል በማለት ሌሎች ወጣቶችን እያስተማርኩ ነው ብሎናል። ጽዮን ግርማ እናትና ልጅን በአንድ የስልክ መስመር አነጋግራ ተከታዩን ዘገባ አጠናቅራለች። ሲስተር ይርገዱ ሀብቱ በነርስነት ሙያ ለረጅም ዓመት አገልግለዋል። ከጡት ካንሰር ህመም የዳኑም ናቸው። ከዚህ ህመም እኩል ለእኩል የሚያሰቃይ ሌላ ህመም እንደነበራቸው ይናገራሉ። የልጃቸው ወጣት እስራኤል ሰለሞን ሱስ ውስጥ መግባት። የራሴ ልጅ ለአስራ አመት ሱሰኛ ሆነብኝ። በመጨረሻ ከአዲስ አበባ ዩኒቨርሲቲ ተስፋ ቆርጦ ራሴን አጠፋለሁ ብሎ ወጣ። በዛ ያው ከባድ ነው እንዲህ ንግግር የሚያልቅ አይደለም ያሳለፍኩት የአስር ዓመት አምስት ቱን ዓመት ነው የማውቀው በጣም ከባድ ነበረ። አንድ እናት ልጅዋ ሱ ሰብስተፍ ሲገባባት ምን ያህል መከራና ስቃይ እንደሆነ ቤተሰብሽ በሙሉ ነው የሚታመመው። ሲስተር ይርገዱ አሁን ልጃቸው ከሱስ ነጻ ከሆነ አራት አመት እንደሆነው ይናገራሉ። ልጃቸውን እስራኤል ሰለሞንና እርሳቸውን በስልክ መስመር ላይ ጋብዤ አነጋገርኳቸው። ሲስተር ይርገዱ ሀብቱና እስራኤል ሰለሞን እንግዲህ ፈቃደኛ ሆናችሁ ያላችሁን ልምድ ልታካፍሉን ስለተገኛችሁ በአንድ መስመር ላይ ስለሆናችሁ አመሰግናለሁ። እስቲ ሲስተር ይርገዱ መጀመሪያ ወደ እስራኤል ከመምጣታችን በፊት በጣም አስቸጋሪ ጊዜ አሳለፍኩ የሚሉት የትኛውን ነው? አራተኛ ልጅ ነው። በጣም መጨረሻ ልጅ ደግሞ ይታዘነለት የሚታሰብለት ነው። በዛ ሁኔታ ውስጥ እያለ ነው እንግዲህ እሱ ስድስተኛ ክፍል ተማሪ ሆኖ ሲነግረን አሁን ካለፈ በኋላ ሂጨት ደስተህና ሲጋራ ደስተህና ሲባል በዛ ለመምድ ውስጥ ራሱን ገባበት እና ኤሌሜንተሪ ላይ ነው ሱስን የጀመረው። ከዚህ እንግዲህ አምስቱን አመት አላውቀውም ነበረ። በማሀብትን ላይ ትግራይ ዘመቻ ሄጄ ነበረ። እዛ ስንመለስ ወደ ሀይ ስኩል ሲገባ እሱ ዲፕ ሰብስታንስ ውስጥ በጣም ገብቶበታል። ከዛ የባህሪ ለውጡ ሲመጣ የተለያየ ራሳቸውን ይቀይራሉ፣ ምን ይላሉ እነዚያ ነገሮች እኔን አስደነገጡኝ። ያው መከታተል ስጀምር ከትምህርት ቤት መውጣት፣ መቅረት፣ በትክክል አለመማር፣ ጎበዝ ልጅ ነበረ። አስተማሪዎቹ ይጠሩኛል፣ እስራኤል እኮ ጥሩ ፖቴንሻል ያለው ልጅ ነው፣ ግን ባህል ተቀይሯል ሊሆኗል። ያው ማልቀስ ትጀመር ያለሽ እናቶች፣ መጀመሪያ እንባ ነው የሚቀድመል። በጣም ብዙ አነባ ነበረ ያው በመሀከል ላይ

እና ያ ላይፍ ከባድ ነበረ። ልጅ ራሴን አጠፋለሁ ብሎ ቀንዘር ጠፍቷል ሲባል ማንም የወለደ ሰው ይሄ ነገር ምን ያህል ከባድ ጥባል። በዛ ውስጥ እያለሁ ነው እንግዲህ ለአስራ አምስት ቀን የት እንዳለ አላውቅም ነበር። ብፈልግ ባስፈልግ ምንም፣ እዚህ ነው እንዲለኝ ሰው የለም። በመጨረሻ አንድ ቀን ልጩ ላልቅስና በቃ ሞቶም እንደሆነ ነገር ማ ብዬ ከባለቤቴን ጋራ ብዙ እንትናል እንደዚህ ሆነሽ የት ታገኘዋለሽ? ምናምን አለ። መጨረሻ ላይ ግን ጸሎት ናር ወደዚያሚር እንጂ አይን ባንች ይፈለጋል እናገኘዋን ትልፋለ እኔም ከባድ ነበረ። አንዱ ልጄ እንደና ተስፋ ልክ ነች አንተም ልክ ነህ ብሎ ባለቤቴን እንትን አለው። ጨረሻ ላይ በቃ ለሊት አልተኛ፣ ምግብ አይዋጥልኝ፣ በዚህ ላይ ታማሚ ነኝ። በጣም ከባድ ነበረ፣ እንዲህ ለመግለጽ ይከብዳል። ጨረሻ ላይ ግን ጓደኞቹ ብለው ደውለው ፍራይል ወደ ቤተሰብ መውጣት ይፈልጋል፣ ይቅርታ መጠየቅ ከሱስም መውጣት ይፈልጋል። ግን እናቴን በድያለሁ ብሎ የሚሰማው ነገር አለ ሲሉኝ፣ ምንም አልበደለኝም ያልኩት ምንም ነገር አላደረገኝም። ብቻ እሱ በይነት አግኘዋል። አንዱ ሆቴል ላይ ቁጭ አርገው ጠሩኝ። በሻ ላይ በቃ ሳገኘው እስራኤል በድያለሁ ወይ ምናምን ስለው እሱም ያለቅስ ነበረ። ማካፌ ከሆነ የምትሰሪበት ሆስፒታል አስተኝኝ ከሱስ መውጣት እፈልጋለሁ አለኝ። ይሽ ያሉት ጸጉሩን ተላጭ ምናምን ያው ሶስት ከሶስት ለመውጣት ሱሰኛው ፈቃደኛ መሆን አለበት። ሐኪም ጅ ሰከሬስ ሐኪም አለ ገና ሳናገረው ማልቀስ ነው ስለ ልጄ ሱሰኛ ነው ብሎ መናገር በጣም እንደት ከባድ እንደሆነ ብዙ ሰው ያውቃል። አይናገሩም ብዙ ሰዎች። እኔ ግን የእሱን መትረት ነበር ና ምፈልገው በቃ ያለቀስኩ ሳናገረው እንደዚህ ልጄ ፍጥ ገብቶ ግን አሁን መውጣት ይፈልጋል ስለ አምጫ ጫ ወሰነ ወሰነሱ እንደውም ግን ያልገለጽኩት ነገር ከዛ ግርቱ ጋር ጳውሎስ ሆስፒታል አምስት አልጋለ አምስት ሆነው ተኝተው እዛው ውስጥ ነገር እያሻሻለ እያሻሻለ መጣ። እስራኤል እንዴት ልትወስን እና ወደ እናት ተመልሰ ከሱስ ውስጥ ለመውጣት ውሳኔ ላይ ልትደርስ ቻልክ? በሱስ ውስጥ ያሳለፍኩት አስር አመት አካባቢ ለምንተሪ ይባላል ያሉ ከስድስተኛው ክፍል ጀምሮ ዩኒቨርሲቲ ጆይን አድርጌ ሁለት አመት እስከተማርኩበት ጊዜ ድረስ ማለት ነው። በነዚያ ጊዜያቶች ውስጥ ለረዥም ጊዜ ሱሰኛ መሆኔን አላምንም ነበር ፈጽሞ ማለት ነው። ቤተሰቡን በተለያየ አጋጣሚ ከቤተሰብ ጋር ስንጋጭ፣ ያው ብዙን የሚያገናኙ ነገሮች ስላሉ ከቤተሰብ ጋር ስንጋጭ ሱሰኛ እንደሆንኩ ሲነግሩኝ የማልቀበልበት ሁኔታ ነበር ያለው። በሌሎች አካባቢዎችም ቢሆን ሱሰኝነትን ወጣ ሱሰኛ ነኝ ብዬ ፈጽሞ ለራሴ አላምንም ነበር። በፈለግኩ ጊዜ አቆማለሁ፣ ነገቶ ዋለው ችግር የለውም፣ ስፈልግ እንደዚ አድርጋለሁ የሚለው ማንነት ነበር ውስጥ ያለ እንጂ ሱሰኛ ነኝ ብዬ አላምንም ነበር። ግን ወደ እንደዚህ አይነት ሁኔታ መምጣት የጀመርኩት በዛ ህይወት ውስጥ እያሳለፍኩኝ በሄድኩበት ጊዜ በጣም ብዙ ነገሮችን በህይወቴ አጥቻለሁ። ማለት ሶስት በህይወቴ ውስጥ ያስከተላቸው ብዙ ጥፋቶች አሉ። ከትምህርቴ መጀመር ትችላለህ። ትምህርቴን ፋንክሽን አርኝ መማር ስላልቻልኩኝ ትምህርቴን ያቋረጠበት ሁኔታ ያለው። ከቤተሰብ ጋር ተጋጭቻለሁ፣ ከቤተሰብ አጥቻለሁ። በዛ ሰዓት ማለት ትችላለህ። ጤንነቴ ላይ የተለያየ ችግር ደርሶብኛል። ከሰዎች ጋር ሶሻል ላይፍ በአጠቃላይ የተቆራረጠ ነው ምንም አይነት ሶሻል ላይፍ የለኝም ከሰዎች ጋር እንደገና ያንን ነገር ለማሟላት በሚሄዳቸው መንገዶች ጋር በጣም ከብዙ ሰዎች ጋር ተጋጭቻለሁ ብዙ ሰዎች ያስቀየምኩበት ሁኔታ አለ እና በእነዚህ በእነዚህ ነገሮች ወቴ በጣም እስክልቅል ብሏል እና ካሳደረብኝ ጠባሳ የተነሳ ወደ መጨረሻ አካባቢ እነዚህ ነገሮች ሳስባቸው በቃ የሱሰኛል የሚለውን ነገር ተቀበልኩኝ እና ከእነዚህ ነገሮች የተነሳ ነው ከዚህ በኋላ በቃ ተጨማሪ እርምጃ ወደፊት መራመድ አልችልም፣ እዚህ ጋ ማቆም አለብኝ፣ መለወጥ አለብኝ ብዬ ማሰብ የጀመርኩት ያሳለፍኩትን ነገር ሳስበው የደረሰብኝን ጠባሳ ሳስበው ነው ማቆም አለብኝ ወደሚለው ውሳኔ ደረሰ። እናትህ ቀደም ብለው ተናግረዋል፣ ጫት ግዛ እንደዚህ ከሚል ከልጅነትህ ነው የጀመርከውና በጣም ሱስ ውስጥ የከተተህና መጥፎ የነበረው ከጫት ሌላ የምትወስዳቸው ነገሮች ነበሩ? ጫት ብቻ አይደለም፣ ያው ሁሉንም ነገር እጠቀም ነበር። ጫት እቅማለሁ፣ መጠጥ ጠጣ ነበረ፣ ሲጋራ ማጨሳለሁ፣ እንደገና ካናቢስም ማጨሳለሁ። እነዚህ ነገሮች በአጠቃላይ አደርግ ነበር። ያው ሱስ ውስጥ ሲገባ መጀመሪያ ምናልባት በአንዱ ነገር ሊጀመር ይችላል። ሲጋራ በማጨስ ሊሆን ይችላል ወይ ጫት በመቃም ሊሆን ይችላል ወይ መጠጥ በመሞከር ሊሆን ይችላል። በሂደት ግን ተያያዥነት ያላቸው ስለሆኑ ሁሉንም መሞከርና ለሁሉም ደግሞ ጥገኛ መሆኑ የማይቀር ነገር ነው። በብዛት ይሄ ብዙ ወጣቶች ላይ የሚታይ ነገር ነው እና እኔም ስጀምር በሲጋ ሲጋራ እንሞክረው በሚል በሲጋራን በመሞከር ነው ጀምር። ዩኒቨርሲቲ እንደውም ያው ከቤተሰብ ርቀሽ የምትሆኝበት ቦታ ስላለ ነፃነሽ በራስሽ ነው ውሳኔዎች የምትወስኙ። ከዛ የተነሳ ነፃነት ስላለ ያንን ነገር ለማድረግ የሚመች ኤንቫይሮመንት እንትን ያለው እና ይጨምራል እንዲሁም እዛ ዩኒቨርሲቲ አካባቢ ያለው ለዛ ተጋላጭነቱ በጣም ከፍተኛ ነው። በፊት ከነበረበት ሲስተር ይርገዱ እስራኤል አምኖ መጥቶ አስተካክላለሁ ከሱሱ ውስጥ ወጣለሁ ብሎ ሆስፒታል እንዲተኛ ሲያደርጉት አምነውት ነበር። እውነቱን ነው ብለው ተቀብለውት ነበር። ብዙ ሰው እንደሚያውቀው እናት ልጇን ታምናለች፣ ሁልጊዜ የተናገሩት ነገር ተግባራዊ ባይሆንም እኔ ሲል ዛሬ እተዋለሁ፣ ነገም ያደርጋለሁ ግደለሽ ምዚ ያቀጥለን ሲለኝ ሆነ ስሜሱን እንዳመንኩት ነው እና እንደዛም ሲለኝ ያው እዛም ላይ ስለምሰራ ሶስት ላይ ስራ ስለነበረ ብዙዎቹ ወስነው ራሳቸው ከመጡ ከሶስት መውጣት ሶስት በሽታ ነው፣ በቃ ልታከም ብሎ ሲወስን ሰው መውጣት ይችላል። እና አመኛው ነበር ያው ስራየም ጋር ተያዥነት ስላለው ከራሳቸው ከመጣ ሊድ ነው እና ከሱስ ምንድን ነው የረዳ? ከህክምናው ሌላ እንግዲህ መጀመሪያ አመንክ መቀየር አለብኛል፣ ከዛ ወደ ህክምና ሄድክ፣ ከዛ በኋላ ምን ረዳ? ከሱስ እንደወጣ የረዱ ነገሮች በጣም ብዙ ናቸው። የመጀመሪያው ነገር ያው በህክምናው ራሱ የሚነገር ነገር አለ። ሁሉም ሰው መንፈሳዊ ህይወት በተመለከተ ሁሉም ሰው የራሱ የሆነ ሃይማኖት አለው። በመንፈሳዊ ህይወት መደገፍ ነዛ ነገር ራስን አሳልፎ መስጠት በህክምና የሚመከር ነው። አንዱ ከሱስ ለመውጣት ትሪትመንት ነው እና እኔ የመጀመሪያው ትልቁ ነገር ራሴን አሳልፍ ለማምኖ እግዚአብሔር ሰጥቼ እግዚአብሔር እንዲረዳኝ ነገሮች እሱ ላይ ጥ ያሳለፍኳቸው ጊዜያቶች በጣም ረድተውኛል እና ሆስፒታል ውስጥ ተኝተንም የተለያዩ የሚሰጡን የምክር አገልግሎቶች፣ የጋራ የውይይት ጊዜ፣ የምናነባቸው መጽፎች እነዛ እነዛ በጣም ረድተውኛል ብዬ አስባለሁ። የመዝናኛ ቦታዎችን ከመንወጥ አንጻር ከነዛ ጋር ተያይዘው ተመልሶ ወደዛ ነገር ላለመግባት የሚደረገው ጥረት ሆስፒታል ውስጥ ያለው ሳይሆን ከሆስፒታል ውጭ የሚኖረው ነበር ከባድ የሚሆነው። እሱን እንደተመለከተ ያው የበፊት ኤንቫሮንመንት ጋር ላለመሄድ፣ ከበፊት ጓደኞች ጋር ብዙ ላለማሳለፍ፣ ራስን ላለማጋለጥ ሲባል ማለት ነው ውሎን መቀየር እንደዚህ አይነት ነገሮችን ብዙ ሰራውባቸው ስለሆኑ እግዚአብሔር ዘፍኝ ስኬታ መሙን ይችላል። አሁን እንደገና ዩኒቨርሲቲ መመለስህን ነግረውናል እናትህና፣ ምንድ ነው የምትማረው? ተመለስኩ ወደ ዩኒቨርሲቲ ወይስ ሌላ ቦታ ሄድክ? አዎ እየተማርከ ያለሁት ያው ኮሌጅ ውስጥ ነው የቲዮሎጂ ትምህርት ቤት ውስጥ መሰረተ ክርስቶስ ኮሌጅ የሚባል ደብረ ዘይት አካባቢ ዘንድሮ የአራተኛ አመት ተማሪ ነው የዲግሪ ማለት ነው ዘንድሮ መረቃለን እግዚአብሔር ረድቶኝ የዲስቲንክሽን ተማሪ ነው የከፍተኛ ማረግ ወድጀው ነው መማረው በጣም ወድጀው ነው መማረው ራሴን ሰጥቼ ነው ብዙ ታይም ለትምህርት ይሰጣሉ ማጥናት በጣም ኖድስ ደስ ከሰዎች ጋር ያለኝ ሶሻል ላይፍ በጣም ተስተካክሏል። ከቤተሰብ ጋር በጣም ደስ የሚል ግንኙነት ያለኝ፣ ትዳር መስርቻለሁ በዚህ አራት አመት ውስጥ። በቀጣይ ደግሞ ልጅ ለመውለድ ያው በእግዚአብሔር ፈቃድ ወደዛ ምሄድኩ ነው። ከሆስፒታል ወጥቼ ህይወቴ ከተቀየረበት ጊዜ ጀምሮ እየኖርኩ ያለሁት ህይወትና በፊት በሱሱ ውስጥ በነበርኩበት ጊዜ የነበረኝ ህይወት ፈጽሞ የማይገናኝ በምንም ነገር የማይቀራረብ ነው እና በፊት ሱሱ ውስጥ እያለሁ ከሱስ ውጪ ሌላ የተሻለ ህይወት ያለ አይመስለኝም ነበር። ሰው እንዴት ሲጋራ ማጨስ አቁሞ መጠጣት አቁሞ መቃም አቁሞ በምን ይዝናናል፣ ላይፉ እንዴት ይመራል ብዬ በጣም ስብ ነበር ማቆምን እንኳን ሳስብ። ግን ከወጣው በኋላ አሁን ባለውበት በመጣሁት በዚህ በአራት አመቱ መንገድ በጣም የተሻለ ህይወት እንዳለ በጣም ብራይት የሆነ ፊውቸር እንዳለ እረፍት ደስታ እንዳለ በጣም ያየበትና እግዚአብሔርን በጣም ማመሰግንበት ሁኔታ ነው። ሲስተር ይርገዱ እንግዲህ ልጆት እንደዚህ ሲቀየር ከዛ ቅድም በለቅሶ እና በሀዘን ሲገልጹት ከነበረው ስሜት አሁን እስራኤል እንደነገረን ህይወቱ ተቀይሮ እዛ ለአስር አመት ከቆየበት የሱስ ህይወት ውስጥ ወጥቶ አሁን ወደ ሌላ ህይወት፣ ወደ ሌላ ተስፋ፣ ወደ ሌላ አዲስ ነገር እየተቀየረ ነው እና ምንድን ነው ስሜቱ ለእርሱ አሁን? ለእኔ ያው መግለጽ ያቅተኛል። ለምንድን ነው ከካንሰር ያቆምከኝ? ይህን ልታሳየኝ ነው

የእናትህን ሁኔታ የእናትህን ለቅሶ እንዴት ነበረ የምታየው? ይሰማህ ነበረ ወይስ እንደው ከምንም አትቆጥረውም ነበር? ከምንም አልቆጥረውም ማለት ይከብደኛል። ግን ያው በሱስ ውስጥ ሰው ሲሆን ራሱን የሚደብቅበት ቦታ ነው። ማለት ትክክለኛውን የውስጣችንን ስሜት የምንረዳበት ሁኔታ አይደለም። ሰኝነት ትክክለኛውን የተፈጥሮ ስሜታችንን የምንረዳበት ቦታ ስላልሆነ ሰዎች ስለ እኛ ካላቸው ዋጋ የተነሳ ሲያለቅሱ ወንኬድ ሲያደርጉልን የተለያየ አይነት ነገር ሲያደርጉ ለእነሱ ዋጋ ላንሰጥ እንችላለን። ምክንያቱም ትክክለኛው ማንነታችን የምናዳምቅበት ቦታ እራሳችን የምንደጠቅበት ቦታ። አሁን እናትና ልጅ አዲስ ሕይወት የተሰኘ የሱስ ማገገሚያ ከጳውሎስ ሆስፒታል ጋር በመተባበር ከከፈቱ አንድ አመት እንደተቆጠረ ነግረውኛል። አላማቸው ደግሞ በዚህ ውስጥ የሚገኙ ወጣቶችን መርዳት ነው። የእስራኤል ቀጣይ ዓላማም ብዙ ወጣቶችን ማዳን ለሌሎች ትምህርት መሆን ነው። ሲስተር ይርገዱ ሀብቱና ልጃቸው እስራኤል ሰለሞንን የሕይወት ተሞክራቸውን ስላካፈሉን በአድማጮች ስም አመሰግናለሁ። እኛም በጣም እናመሰግናለን። ይዘናጋችኋለን። ወደ ተከታዩ ዘገባችን እናልፋለን። ከአፍሪካ ህብረት ጋር የሚሰራው ኦል አፍሪካ ሚውዚክ አዋርድስ በምህጻረ ቃል አፍሪማ አመታዊ ሽልማት ዝግጅት ቅዳሜ ህዳር 15 2011 ዓም በጋና አክራ በግዙፍ ብሔራዊ አዳራሽ ለአምስተኛ ጊዜ ተካሂዷል። የአፍሪካ ህብረት ተወካዮች፣ የአፍሪካ ቱሪዝም ሚኒስትር፣ ዲፕሎማቶች፣ በርካታ የጥበብ ሰዎች እና አለም አቀፍ ሚዲያዎችን ጨምሮ አምስት ሺህ ተጋባዦች በምሽቱ ታድመው ነበር በዚህ በአፍሪካውያኑ የጥበብ ሰዎች የሽልማት ምሽት ኢትዮጵያዊቷ ድምፃዊት ቤቲጂ ወይም ብሩክታዊት ጌታሁን ተስፋ የተጣለባት ምርጥ ድምፃዊት ከአፍሪካ የአመቱ ምርጥ አልበምና ከምስራቅ አፍሪካ ምርጥ ሴት የጥበብ ሰው በሚሉ ሶስት ዘርፎች አሸናፊ ሆናለች መስታወት አረጋው ቤቲጂን አነጋግራ ተከታዩን ዘግባለች i want to say thank you for the first award this is the second award i'm getting i'm so happy first of all i want to thank god i want to thank <laughs> ለመሆን የበቃችው ረማን ነው የተሰኘው ሙዚቃ ተስፋ የተጣለባት ድምፃዊት። መንገደኛ በተሰኘው ደግሞ የምስራቅ አፍሪካ ምርጥ የሴት ድምጻዊት እና ወገግታ በሚል ስያሜ ያሳተመችው ሙሉ አልበሟ ከመላው አፍሪካ የአመቱ ምርጥ አልበም በሚል አሸናፊ አድርጓታል። ሽልማቱ ከተካሄደበት አክራ እንደተመለሰች ቤቲን እንኳን ደሳለሽ ብለናታል። እንኳን አቦ ደሳለን። ውድድሩ ምን ያህል ጊዜ ፈጀ? ውድድሩ ያው በአንድ አመት ውስጥ የተሰራ ነገር ነው እሱ ጁን ሀያ አንድ አካባቢ ነበረ። ዋናው ውድድር ሶስት ወር የሚፈጀው ግን፣ ከዛ በፊት ቀደም ብሎ ልክ አልበሙ እንደወጣ ማስገባት ነበረብን፣ ወደ አፍሪማ መላክ ነበረብን። ከዛ በኋላ ሰብተውት ነው እነሱ መርጠው ኖሚኔት ካደረጉት በኋላ ነው። በየአመቱ ሲያወዳድሩ የራሳቸው የሆነ መስፈርት አላቸው። የቅጅም ይሁን የሙዚቃ አካሄድሽ፣ የአዘፋፈን ስልትሽ፣ ግጥሙን እነሱ የሚያዩበትን መንገድ አስበሽ ነው ያስገባሹ? አይ እነሱ የሚወዱት ይሄ ይወዳሉ ይሄ ይተዋሉ ምናም በሚል አስደን ሳይሆን እኛ ል ሊላክ ሙሉ አልበም ነው እና ሱም እንዲሰሙ ያደረግ ነው። የተለያዩ እጆች ተደር አብረ ሆነው ነው ከዛ በኋላ ተስማምተውበት ኖሚኔሽን የሚያወጡት እና እነሱ ናቸው እንጂ መረጡት እኔ ይሄ ቢላክ ጥሩ ይሆናል ምናምን የሚል አስቤ አይደለም። ሙሉን አልበም ላኩት። አሁን ለምሳሌ ሲንግልም ብቻ የሰራ ሰው ሲንግልም ብቻ መላክ ይችላል። ከአልበሙም ደግሞ መርጦ አንድ ዘፈን መላክ ይችላል። ሚዚክ ቪዲዮም ያወዳድራሉ። የእኔ አሁን ሚዚክ ቪዲዮዎች አልሰራውም ነበረ። ሙሉ አልበሙን ብቻ ነው ይላኩላቸው። ግን ደግሞ ሲንግልም ሰርተሽ በቪዲዮ ሰርተሽ ቪዲዮን ብቻ መላክት ትችያለሽ። ማለት በቃ በየአመቱ ስለሚደረግ አሁን በሁለት ሺ አስራ ስምንት የተሰራን ነገር ነው የምትንኪላቸው ሁለት ሺ አስራ ሰባት ላይ ምናምን የተሰራን ሳይሆን ሁለት ሺ አስራ ስምንት ላይ ብቻ የተሰራን ነገር ትመርጭ እና ትልክ ይላቸዋለች። ከዛ እነሱ ሰምተው አይተው ማለት በቃ ለመወዳደር ብቁ ነው ብለው ሲገምቱ ነው ምን ያደርጉሻል። ከዛ ሁለ ግማሽ የእነሱን ድምጽ አለበት አድማጮችን ቮት የሚያደርጉት ነገር እንዳለ ሆኖ፣ ግማሹ ደግሞ ዳኛዎቹን ድምፅ አለበት። ከዛ በኋላ ነው ያው ዋናው ምርጫ ውጤት የሚደርስ የሁለቱ ድምር ነው። ለመጀመሪያ ጊዜ ላይ ኢትዮጵያውያን ድምፃውያን ከዚህ ቀደለ ተሳተፉ ይህ ያንቺ እሱ በሶስት ዘርፍ ማሸነፍ የመጀመሪያው ይመስለኛል አሁን ምን ተሰማሽ ልልሽ ነው ማለት ነው ምን ተሰማሽ እንግዲህ በሶስት ዘርፍ ስታሸንፍ ያው በጣም ደስታ ነው ምልሽ መጀመሪያ ላይ ፈርቼ ነበረ ጋባሽ ማለት ሳታሸንፊ መምጣት አለና በስድስት ነበር የታጨሁት። በስድስት ዘርፍ ነበር የታጨሁት እና ያው ብዙ አድናቂዎች ወይም በስድስት ዘርፍ ታጭቻለሁ። በስድስት ዘርፍ መታጨቱ ራሱ በጣም ትልቅ ነው እና ትልቅ ነው። አሁን ደግሞ የእናንተ ድምጽ ቢጨመርበት ማሸነፍ የምችላለው ብዬ ፕሮሞሽን ብዙ ሰርተን ነበረ። ከይሳካል ኢንተርቴንመንት ጋር ብዙ ነገር ሰርተውልኝ ነበረ። ማኔጅም የሚያደርገኝ እዮብ ነው፣ እነሱ ናቸው ማኔጅም የሚያደርጉኝ። እነሱ ብዙ ፕሮሞሽን ሰርተው ነበረ። ከዛ ባሻገር ያው በቃ ለርለም ሰው ቦታ ያርግ አያርግ የምታውቂው ነገር አይኖርም እና ያው የውጤቱ ቀን ያሰራል እስከምታውቂው ድረስ አለማሸነፍም ባዶ እጅም መምጣት አለና፣ እንደው አንድ እንኳን አገኝ ሆን ምናምን ያልክ የተመኘኝ ነበር። ልክ ስድስት አንድ ይበዛል ያመጠኝ ብዙ መጠየቅ አይደለም እያልክኝ ነበር። ያው እንደምንዲሆን ስድስቱን ትፈልጊያለሽ። ከዛ በኋላ ግን ሶስት ሲሆን እውነትም በጣም ያስደስታል ነው አሁን ተጨማሪ እውቅናን ከመስጠቱ በተጨማሪ ሙዚቃን ከማስተዋወቁ በተጨማሪ ምን አይነት ሽልማት አለው? ያው ዋንጫ ነው ሽልማቱ እና ደግሞ ሬኮግኒሽኑ ነው። ሬኮግኒሽኑ ከምንም በላይ የበለጠ ነገር ነው። እና እነዚህ ናቸው ሽልማቶች። ከዚህ በኋላ ምንድን ነው የምንጠብቀው? ምን አይነት ሙዚቃ ለመስራት ነው የምትፈልጊው? ምን አይነት የሙዚቃ ስልት ላይ ነው መቆየት የምትፈልጊው? ይሄ መጀመሪያው ነው እንጂ መጨረሻው አይደለም። በአፍሪካ ትልቁ ውድድርም ቢሆን እኔ ደግሞ ያው አፍሪካ ውስጥም ብቻ መቅረት አይደለም የምፈልገው ግን አፍሪካ ውስጥም ደግሞ ብዙ ገና የኔም ይሄ አንድ እንዴት ነው ራሴን እንደ ማስተዋወቂያም የሚሆን መድረክ ነው ያገኘሁት እና ከዚህ በኋላ አሁን እንግዲህ የመጀመሪያውን እርምጃ ሰራ ምጃ ለው ከዚህ ወደፊት መቀጠል ነው። ወደኋላ መመለስ የለም። የተለያዩ አዳዲስ ስራዎችን ሰራለው የኢንተርናሽናልም ዘፈኖችን ማስባቸው አሉ እነሱንም በመስራት እገፋበታለሁ። የኢትዮጵያ ባህሎች የሆኑትን ነገሮች አልተውም። እነሱም አሁንም እንደምሰራው አድርጌ ሰራቸዋለሁ። ምክንያቱም እኔ የተለየ ነገር አዲስ ነገር ይዤ መቅረብ የምችለው እንደዚህ ዓለም አቀፍ መድረስ ላይ ስወጣ፣ እነዚህም የራሴን ባህላዊ ነገሮችን እየጨመርኩ እየቀላቀልኩ አዲስ ነገር ስሰራ ነው ትልቅ ቦታ መድረስ የምችለው ብዬ ስለማስብ፣ ያው ሙዚቃ አይነት ውስን የሆነ ነገር አልሰራም። በተቻለኝ አቅም የተለያዩ ነገሮችን ግን ደግሞ እንዴት ነው የባከነ አይነት ሳይሆን እኔ ምን ይመስል ግን ደግሞ የተለያዩ ዘርፎች ሊገኙበት የሚችሉ አይነት ቦታ ለ የመስራት ሀሳብ ያለኝ ደረጃ አይንም ደግሞ እንግዲህ እኔ ያለም አለሁ እዛ ደግሞ ግዜር ያሳካል፣ አደለም እየጣርኩኝ ከሄድኩኝ። ስለዚህ እኔ ሀሳብ ደግሞ በቃ ትልልቅ መድረኮችም ደግሞ ከዚህም በላይ እየተለቁትን መድረኮች እየተሳተፍኩኝ እያሸነፍኩም እየተወዳደርኩም ለመቀጠል ነው ሀሳቤ አሁን አሸነፍኩ ብሎ መቀመጫ ሳይሆን አሸነፍኩ ብሎ ደግሞ ገና ብዙ ስለሚጠበቅብኝ አንድ ቅድም ብለሽዋል ስለሚጠበቅብኝ መሮጥ አለብኝ ብዙ መጣር አለብኝ ገና ብዙ መልፋት አለብኝ ስለዚህ አሁን አንድ ሲንግል እንጠብቃለን ማለት ነው በቅርብ ቀን ከኬንያዊ ጋና ያልሽኝ በጋራ የምትሰሩት አዎ አዎ የአልበሜም ክሊፖች ይወጣሉ እንግዲህም ደግሞ ያው ምራል እንጠብቃለን። እንግዲህ መልካም የስራ ዘመን ይሆንልሽ። አሜን። እሺ፣ እሺ። በጣም አመሰግናለሁ። ቃል ለትንሽ ትልቅ የዛሬው የጋቢና ቪዮኤ ጉዟችን በዚሁ ተጠናቋል። በፌስቡክ አት ቪኦኤ አማሃሪክ በትዊተርም እንዲሁ ሀሽታግ ጋቢና ቪኦኤም በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነው ጽዮን ግርማና እኔ መስታወት አራጋው ነበርን። ዝግጅታችንን ሲያቀናብርልን የቆየው ደግሞ ሞክቢል ያቤሮ ነበረ። ጉዟችሁ የሰመረ ይሁን እያልን እንሰናበታለን። መልካም ምሽት በነገው be away Con